ምዕራፍ 26 በአፍሪካ ፈጣን የቤተ ክርስቲያን እድገት የታየበት ክፍለ ጊዜ ከ1878 እስከ 1914 ዓመተ ምህረት የጀርመን ምስራቅ አፍሪካ ወይም ታንዛኒያ። ወንጌልን ወደ ምስራቅ አፍሪካ ያመጡት የመጀመሪያዎቹ የፕሮቴስታንት ሚስዮናውያን ክራፍና ሬብማን የተባሉ መሆናቸውን ምዕራፍ ሃያ ውስጥ ተመልክተናል። እነዚህ ሚስዮናውያን በጉዞአቸው ሰሜን ታንዛኒያን የጎበኙ ቢሆንም የሮም ካቶሊኮች በ1860 ዓመተ ምህረት ወደ ስፍራው እስኪመጡ ድረስ አሁን ታንዛኒያ ብለው በሚጠራው በሚጠራው ስፍራ ቋሚ የሚስዮን ጣቢያ አልተቋቋመም ነበር። በ1970ዎቹ የመጨረሻ አመታት የቤተክርስቲያን ሚስዮናውያን ማህበርና የለንደን ሚስዮናዊ ማህበር ሰሜን ምዕራብና ምዕራብ ታንዛኒያ ውስጥ የሚስዮን ጣቢያዎችን መሰረቱ። የዩኒቨርሲቲዎች ሚስዮን አባላትም ደቡብ ታንዛኒያ፣ ማላዊ ሀይቅ አካባቢ ባሉ ሶስት የሚስዮን ጣቢያዎች ውስጥ ይሰሩ ነበር። ጀርመን ይህን ስፍራ የመጀመሪያን ምስራቅ አፍሪካ ብላ በግልጽ የሰየመችው በ1885 ዓ ም ነው። ጀርመን ውስጥ የነበሩ ፕሮቴስታንቶች በስፍራው ያላቸውን ፍላጎት እንዳሳዩ ወዲያውኑ ብዙ የጀርመን ፕሮቴስታንቶች ክርስቲያናዊ ሥራ ለመጀመር ሚስዮናውያንን ወደ ስፍራው ለመላክ ተዘጋጁ። ጀርመን ምስራቅ አፍሪካ ውስጥ ለመስራት አዲስ የሚስዮን ማኅበር በርሊን ውስጥ የተቋቋመው በ1886 ዓ ም ነው። ይህ ሚስዮን በርሊን ሶስት በመባል እንዲታወቅ ተደረገ። ሚስዮኑ የመጀመሪያ ጣቢያውን ዳሬ ሰላም ውስጥ የከፈተው በ1887 ዓ.ም ምህረት ሲሆን ከዚያም በታንጋ እና በዙሪያው ሌሎች ጣቢያዎችን ከፈተ። ለብዙ አመታት ደቡብ አፍሪካ ውስጥ የሰራውን የበርሊን ሚስዮናውያን ማህበር በ1891 ዓ.ም ጀርመን ምስራቅ አፍሪካ ውስጥ ስራውን ጀመረ። እነዚህ ሚስዮኖች የመጀመሪያ ጣቢያዎቻቸውን የከፈቱት በአስተ ደቡብ ከሚገኘው የማላዊ ሃይቅ አጠገብ ነው። እስከ 1914 ዓ.ም ምረት ጀርመን ምስራቅ አፍሪካ ውስጥ በአጠቃላይ 22 ጣቢያዎች፣ 57 ሚስዮናውያንና 2308 አባላት ነበሩ። የሞረቪያን ሚስዮን ማህበር በምስራቅ አፍሪካ ውስጥ ስራውን የጀመረው በ1891 ዓ.ም ነው። የዚህ ሚስዮን አባላት በደቡብ በኩል ማላዊ ሐይቅ አጠገብም ይሰሩ ነበር። በ1898 ዓ ም ደግሞ ከቪክቶሪያ ሐይቅ ባስተደቡብ የሚገኘውን የለንደን ሚስዮን ማኅበር ጣቢያ ተረከቡ። ሞሮቪያኖች በ1914 ዓ ም 15 ጣቢያዎች፣ 28 ሚስዮናውያንና 1 780 የተጠመቁ አባላት ነበሯቸው። የላይፕዚንግ ሚስዮናውያን ማህበር በሰሜን በኩል ክልማንጃሮ ተራራ አካባቢ ስራ ጀመረ። በአካባቢው የክርስትና ምስክርነት የተጀመረው በቤተ ክርስቲያን ሚስዮናውያን ማህበር በአማካይነት ነበር ከ1885 ዓ ም በኋላ ግን የእንግሊዙ የቤተ ክርስቲያን ሚስዮናውያን ማኅበር ሚስዮናውያን ከጀርመን ቅኝ ገዢዎች ድጋፍ አላገኙም። ስለዚህ የቤተ ክርስቲያን ምሶናውያን ማህበር ጣቢያዎቹን ለላይፕዚግ ማህበር በመስጠት በ1893 ዓመተ ምህረት በኬንያ በኩል ወዳለውና ኪሊማንጃሮ ልዩ ስሙ ታቬታ ወደ ተባለ ስፍራ ሄዱ። የላይፕዚግ ማህበር በበኩሉ ምሶናውያኑ ይሰሩበት የነበረውን በኡካምባኒ የተባለው ስፍራ የነበሩትን ሁለት ጣቢያዎች ትቶ ሞሺ ወደ ተባለው አካባቢ በመዛወር የቤተ ክርስቲያን ምሶናውያን ማህበር ስራን ተረከበ። የታንዛኒያን የአፍሪካ ኢንላንድ ቤተ ክርስቲያን ታሪክ ሚስተር ሃልበርት እና ሚስተር ስታፋካር የተባሉ ሰዎች ከቪክቶሪያ ሐይቅ ባስተደቡብ የነበረውን ክልል እስከጎበኙበት እስከ 1909 ዓ.ም ድረስ ወደ ኋላ ተመልሰን ልንመለከት እንችላለን። የአፍሪካ ኢንላንድ ሚስዮን አባላት ወደ ጀርመን ምስራቅ አፍሪካ የገቡት በቤተ ክርስቲያን ሚሶናውያን ማህበር ጥያቄ ነበር። ይህ የሆነው በሚቀጥለው አኳኋን ነው። የዩጋንዳ የቤተ ክርስቲያን ሚሶናውያን ማህበር ሰው የነበሩት ጳጳስ ተከር እና ሚስተር ሃልበርት ብዙ የጋራ ንግግሮችን አድርገው ነበር። በዚህ ንግግር ጳጳሱ ጀርመን ምስራቅ አፍሪካ ውስጥ የነበራቸውን ስራ የአፍሪካ ኢንላንድ ሚሲዮን ለመውሰድ መዘጋጀት አለመዘጋጀቱን ይገልጡላቸው ዘንድ ሚስተር ሃልባርትን ጠየቋቸው። የነበራቸው አንድ ጣቢያ ብቻ ሲሆን ያም ቪክቶሪያ ሐይቅ ምስራቃዊ ዳርቻ ናሳ የተባለው ስፍራ ላይ ነበር። ሌላው ስራቸው ከነበረበት ከዩጋንዳ ይህ ስራ መቆጣጠር ያስቸግር ነበር። ናሳ ታሪክ ያላት ስፍራ ናት። እዛ የነበረው ስራ የተጀመረው በ1888 ዓ ም ነበር። አሌክሳንደር ማኪ ከዩጋንዳ በተባረረ ጊዜ መጠለያ ያገኘው እዛ ነው። ስለዚህ ምስተር ሃልበርትና ምስተር ስታው ፋከር አካባቢውን ከጎበኙ በኋላ የአፍሪካ ኢንላንድ ሚስዮን የናሳን ጣቢያ መውሰድ አለበት በማለት ወሰኑ። ከዚህ ሁኔታ ዘግየት ብሎ የመጀመሪያዎቹ የአፍሪካ ኢንላንድ ሚስዮን ሚስዮናውያን ናሳ ደረሱ። ከ1878 እስከ 1914 ዓመተ ምህረት ባለው ጊዜ የሮም ካቶሊኮችም በንቃት ይሰሩ ነበር። በጋሞዮ የተባለ ስፍራ ስራ የጀመሩት መንፈስ ቅዱሳውያን አባው መሀል አገር ዘለቁ። ወዲያውኑ በርካታ ትምህርት ቤቶችና ማተሚያ ቤት አቋቋሙ። እስከ 1914 ዓመተ ምህረት ሁለት ቪካሪት አፖስቶሊኮች በሃያ አምስት ጣቢያዎች በሚያገለግሉ 43 ካህናት፣ 29 ወንድሞች እያሉ የሚጠሯቸው የቤተ ክርስቲያን አገልጋዮችና 50 እህቶች ወደ 20 ሺህ የሚደርሱ ክርስቲያኖች አፈሩ። ሌሎች የሮም ካቶሊክ ድርጅቶችም ጀርመን ምስራቅ አፍሪካ ውስጥ መስራት ጀመሩ። ቤኔዲክቶ ትኖች በደቡብ የሀገሪቱ ክልሎች ይሰሩ ጀመር። በግዛቱ ምስራቃዊ ክፍል የሚሰሩትን ነጭ አባው ይባሉ የነበሩት ነበሩ። ወዲያውኑ አውሮፓውያኑ እህቶችና ሌሎች የሴቶች ማህበራት የሮም ካቶሊካውያንን ስራ በማስፋፋት ረገድ ከወንዶቹ ጋር ተባበሩ። እስካሁን ከተመለከትነው ጀርመን ምስራቅ አፍሪካ ውስጥ እንግሊዞች ከያዙት ጋር ሲነጻጸር የሮም ካቶሊኮች የክርስትና ትምህርት ከፕሮቴስታንቶች የተሻለ እድገት አሳይቷል። ኬንያ። ስለ ኬንያ በመጨረሻ በተመለከትን ጊዜ እዚያ የነበረው ብቸኛ ክርስቲያናዊ ስራ ባህር ዳርቻ አካባቢ በፕሮቴስታንቶች የተከናወነው ብቻ መሆኑን አይተናል። በ1878 ዓመተ ምህረት ደግሞ የተባበሩት የሜቶዲስት ነጻ ቤተ ክርስቲያን እና የቤተ ክርስቲያን ሚስዮናውያን ማህበር እዚያ የነበሩ ዋና ዋናዎቹ ሚስዮናውያን ነበሩ። አብዛኛው የቤተ ክርስቲያን ሚስዮናዊ ማህበር አገልግሎት ያተኮረው ነጻ በወጡና ፍሬሬታውያን አካባቢ በነበሩ ባሪያዎች ላይ ነበር። በመቶዎች የሚቆጠሩ አፍሪካውያን ባሪያዎች ከአረብ አሳዳሪዎቻቸው እየሸሹ ወደ ፍሬታውን ይሄዱ ነበር ጀመር በመሆኑም ፍሬታውን ውስጥ የሚኖሩት ሌሎቹ አፍሪካውያን ክርስቲያኖች ሸሽተው ለሚመጡ ባሪያዎች የሚያገለግሉ ማረፊያዎች መስራት ጀመሩ። ባሪያ አሳዳሪ ከሆኑ አረቦች ዘንድ ሊመጣ የሚችል አመፅና የሸሹ ሰዎችን መከላከሉ ህጋዊ መሆን ያለመሆኑ ሚስዮናውያኑን ቢያስጨንቃቸውም አፍሪካውያን ክርስቲያኖች ግን በመቶዎች የሚቆጠሩ ሸሽተው የመጡ ባሪያዎችን ከመደበቅ አልተቆጠቡ። ዴቪድ ኮይ የተባለ አንድ የግሪያማ ጎሳ ባል የሆነ ክርስቲያን እነዚያ ሸሽተው የመጡ ሰዎች ፍሎዶዮ በተባለው ስፍራ ላይ ሊያስተምራቸው ተጋበዘ። በ1883 ዓ ም ዴቪድ ኮይ ወደ መንደሪቱ ዘልቆ በገባ የወንበዴዎች ቡድን ተሰዋና የመጀመሪያው ኬንያዊ ክርስቲያን ሰማይት ሆነ። የመጀመሪያዎቹ የኬንያ ትምህርት ቤቶች የተፈጠሩት ፍሬሬታውን ውስጥ በቀደሞ ባሪያዎች ማህበረሰብ ነው። የመጀመሪያዎቹ አፍሪካውያን መምህራንና ወንጌላውያን በ አስራ ስምንት ሰማኒያ አምስት ዓመተ ምህረት ካህናት የሆኑት ከነርሱ ነው ነበር። በ1890 ዓመተ ምህረት ወደ ሁለት ሺህ የሚደርሱ የተጠመቁ እንግሊዛውያንና ጥቂት ሜቶዲስቶች ነበሩ። ይህ የመጀመሪያው በኬንያ የተደራጀና ቀጣይነት የነበረው የክርስትና ገጽታ ነው። የስኮትላንድ ኢንዱስትሪያዊ ሚስዮን ከባህር ዳርቻው ተነስቶ ወደ መሃል አገር መዝለቅ በመዝለቅ ወንጌልን ወደ ኬንያ ውስጣዊ ክፍሎች ያደረሰው በ1891 ዓ.ም ነው። የሚስዮኑ አባላት አላማ ማቻኮስ በተባለው ስፍራ የሚስዮን ጣቢያ መመስረት ነበር። ነገር ግን የአፍሪካ ክርስቲያኖችና ሚስዮናውያን የመጀመሪያ ቡድን ኪብዌሲ የተባለው ስፍራ ሲደርስ ቆመ። ስኮትላንዳውያን እዚያ ቤተ ክርስቲያን ለመመስረትና የሙያ ትምህርት ቤት ለማቋቋም አስበው ነበር። ከሰባት ዓመታት ቆይታ በኋላ ግን ስፍራው ያን የመሰለ የሚስዮን ጣቢያ ለመመስረቻነት ትክክለኛ ቦታ አይደለም ብለው ወሰኑ። የሚስዮን ጣቢያው በ1898 ዓመተ ምህረት ወደ ኩኩዩ ተዘዋወረ። ከዚያም የስኮትላንድ ቤተክርስቲያን ተረከበችው። በ1877 ዓመተ ምህረት የጀርመን ኒው ክሪኒቸር ሚስዮን ለሙ በተባለ ስፍራ መስራት ጀመረ። በኋላ ግን ታና ወንዝ ላይ ወደሚገኘውና ኢንጋኦ ወደ ተባለ ስፍራ ተንቀሳቀሰ። ምስራቃዊው ካምባኒ ተመሳሳይ አካባቢ የቤቬሪያ ወንጌላዊ ሉትራን ሚስዮን የተባለው ድርጅት ስራ ጀመረ። ይህ ሚስዮን የላይፕዚግ ሚስዮን ተረከበውና በበክሉ ሁለት ጣቢያዎችን በ1914 ዓመተ ምህረት ለአፍሪካ ኢንላንድ ሚስዮን ሰጠ። ሚስዮናውያን በተሻለ ፍጥነት ወደ መሃል አገር እየገፉ መሄድ የጀመሩት ከ1890 ዓመተ ምህረት በኋላ ነበር። በ1893 ዓመተ ምህረት ስቱዋርት ዋት የተባለና ራሱን የቻለ ሚስዮናዊ ከምስቱና ከቤተሰቡ ጋር ከባህሩ ዳርቻ ወደ ማዕከላዊ ኬንያ አመራ። ከዚያም ኡካምባኒ ውስጥ በምትገኘውና ኒንጌላኒ በተባለችው ቦታ ሰፈረ። የዋት ቤተሰቦች በጤንነት መታወክ ምክንያት ኬንያን እንዲለቁ በተገደዱ ጊዜ የሚስዮን ጣቢያዎቹን ለአፍሪካን ላንድ ሚስዮን አስረከቡ። በ1894 ዓመተ ምሕረት የመጽሐፍ ቅዱስ አንዳንድ ክፍሎች ግሪማ፣ ታይታ፣ ኪካምባ፣ ኒካ ፎኮሞና ኦሮምኛ ወደተባሉ ቋንቋዎች ተተረጎሙ። በ1895 ዓ ም የወንጌል ምስክርነት በኬንያ የባሕር ዳርቻ በሚገባ ተመስርቶ ነበር። ቀደም ስል እንደተመለከትነው ሚስዮናውያን ወደ መሐል አገር መግፋት ጀምረዋል። ያም ሆነው የኬንያ መሐል አገር ሰፊ ክፍል የኢየሱስ ክርስቶስ ወንጌል መልካም የምሥራች አልደረሰውም። ያንን ይፈለግ የነበረው ራይ ኖሮት ወንጌል ወዳልደረሰባቸው የመሃል አገሮች ሊገፋ የሚችል አዲስ ሚስዮን ነበር። ለዚህ ስራ እግዚአብሔር ፒተር ካምራን ስካት የተባለውን ሰው ጠራው። ፒተር ካምራን ስካት ግላስኮ አጠገብ መንገድ ዳር ባለና ዝቅተኛ ኑሮ ባለው አንድ የቤተሰብ ውስጥ መጋቢት 7 ቀን 1867 ዓመተ ምሕረት ተወለደ። ወላጆቹ ታማኝ ክርስቲያኖች ነበሩ። የስካት ቤተሰቦች በህዳር ወር 1879 ዓ.ም ወደ አሜሪካ ተወስደው ፊላዴልፊያ ጠገብ ሰፈሩ። 16 ዓመት ሲሞላው በህትመት ስራ ሰራተኛነት ተቀጥሮ ነበር። ብዙም ሳይቆይ በጤንነት ምክንያት ስራውን ተወው። ስኮትላንድን ከጎበኘ በኋላ ወደ አሜሪካ ኮሌጅ ገባ። በህዳር ወር በ1890 ዓመተ ምህረት በምዕራብ አፍሪካ ሚስዮናዊ ለመሆን ከአሜሪካ ወጣ። ለተወሰነ ጊዜ ጆን ከተባለ ወንድሙ ጋር ኮንጎ ውስጥ ሰርቶ ነበር። ብዙም ሳይቆይ ጆን ስካት በትኩሳት በሽታ ስለሞተና እርሱም በጠና ስለታመመ ወደ አሜሪካ ተመለሰ። ፒተር ስካት ወደ አሜሪካ ከተመለሰ በኋላ የምስራቅ አፍሪካን መሃል አገሮች በወንጌል በመድረስ ረገድ ስላለው ሚስዮናውያን አስፈላጊነት ለጓደኞቹ ነገራቸው። በነሐሴ ወር 1895 ዓ.ም ተመረተ ሰባት አባሎች ያሉት አንድ ቡድን ለመሸኘትና ለመመረቅ በተደረገ ስብሰባ ላይ ሌሎች አራት ወንዶችና ሶስት ሴቶች ማርጋሬት የተባለችውን የፒተር ሄት ጨምሮ ለዚህ አገልግሎት ወጡ ወይም ተለዩ። ኋላም ስኮትላንድ አንድ ሰው ተጨመረላቸው። ፒተር በሙሉ ድምጽ ተመረጠና የቡድኑ መሪ ሆነ። በሚቀጥለው ዕለት በመርከብ ከኒውዮርክ ተነስተው ጥቅምት 17 ቀን ሞምባሳ ደረሱ። ጸሎትና ምክክር ከተደረገ በኋላ ሴቶቹን እዚያው ለመተው ተወሰነና ወንዶቹ ወደ መሃል አገር የሚያደርሰውን ጉዞ ተያያዙት። ታህሳስ 12 ቀን 1895 ዓመተ ምህረት ቡድኑ ኒዛዊ የተባለው ተባለው ስፍራ ደረሰ። ስካትና ጓደኞቹ የመጀመሪያውን የአፍሪካ ኢንላንድ ሚስዮን ጣቢያና የመጀመሪያውን የአፍሪካ ኢንላንድ ቤተክርስቲያን ለመመስረት የወሰኑት እዚያ ነበር። ሴቶቹ ወደ ሞምባሳ እንዲመጡ ተደረገ። እዚያ የመጀመሪያ ሚስዮናውያን ከኒዛዊ በኋላ ሳይክ እና ክሉንጉ በተባሉ ስፍራዎች የሚስዮን ጣቢያዎችን አቋቋሙ። ጥቅምት 3 ቀን 1896 ዓ.ም. ምረት ከንጉንዶ የተባለው ስፍራ ላይ ሌላ የሚስዮን ጣቢያ ተመሰረተ። ፒተር ስካት ታኅሣሥ 4 ቀን 1896 ዓ.ም. ምረት እስከ ሞተ ድረስ ኡካምባኒ ውስጥ የሰራውን ከአንድ አመት ላነሰ ጊዜ ነበር። ለእግዚአብሔር ጥሪ ታዛዥ በነበረው ሰው የተጀመረው ይህ ስራ ለሌሎች ተላለፈ። በ1903 ዓመተ ምሕረት የአፍሪካ ኢንላንድ ሚስዮን ዋና መስሪያ ቤቱን ከአዲሱ የባቡር መስመር ውጭ ከሆነው ከካንጉንዶ ወደ ኪጃቢ አዛወረ። ከኪጃቢ በኋላ ሌሎች ብዙ የአፍሪካ ኢንላንድ ሚስዮናውያን ጣቢያዎች ተከፍተዋል። ነገር ግን በዚህ አጭር ጥናታችን ሁሉንም ለመጥቀስ አንችልም። የአፍሪካን ላንድ ሚስዮን በኬንያ መሀል ምድር የጀመረውን ስራ ገፋበት። ከዚያ ወዲህ ሌሎች ሚስዮኖችም ይበልጥ ወደ ምዕራብ ይገፉ ጀመር። የስኮትላንድ ቤተክርስቲያን ፕሬስቢቴሪያን ሚስዮን በ19 በ1897 ዓ.ም ናይሮቢያ አጠገብ አዲስ ጣቢያ ሲከፈት የቤተ ክርስቲያን ሚስዮናውያን ማኅበር በ1901 ዓ.ም እንዲሁ አደረገ። በ1902 ዓ.ም ምት የጓደኛሞች ኢንዱስትሪያዊ ሚስዮን ካይሞሲ በተባለ ስፍራ ስራውን ጀመረ። በ1905 ዓ.ም ደግሞ የእግዚአብሔር ቤተ ክርስቲያን በአሜሪካ የተባለው ቤተ ክርስቲያን የመጀመሪያ የሚስዮን ጣቢያውን ኪማ የተባለው ስፍራ ከፈተ። በ1906 ዓ ም የቤተ ክርስቲያን ሚሶናዊ ማህበር ላጎሳ አለቆች ለጎሳ አለቆች ልጆች የሚሆን ትምህርት ቤት በማሲኖ ሲቆረቁር፣ የሰባተኛውን ቀን አድቬንቲስቶች ደግሞ ደቡብ ኒያሳ ውስጥ የመጀመሪያ ጣቢያቸውን ኪንዶ ባረ ስላጤ ላይ አቋቋሙ። ቀደምት ምስዮናውያን በሙሉ ነጮች አልነበሩ። ከእግዚአብሔር ቤተ ክርስቲያን የመጀመሪያ ምስዮናውያን መካከል ከደቡብ አፍሪካ ሸንጋን ከተባለ ነገድ የሆነ ዮሐና ሚቢላ ይገኝበታል። ሚቢላ ዘመናዊውን ማረሻ ያስተዋወቀ ጄግ፣ ታዋቂና ብርቱ ቀደምት የኪማ ወንጌላዊ ነበር። በሕይወቱ ባሳየው ምሳሌነት ወደ ጌታ ያመጣው የአገልግሎቱ ፍሬ ዮሐና ኦዌንጋ የተባለ አማኝ ከአንድ የሚስዮን ቡድን ጋር በ1914 ዓ ም ወደ ኮንጎ ተጓዘ። ኪማ ውስጥ ያለው ሥራ ከተጀመረ ገና ዘጠና ዘጠነኛ ዓመት ሲሆነው ኦዌንጋና አያሌ ነጭ ምስዮናውያን በ1915 ዓ ም ተጨማሪ ጉዞ በማድረግ ላይ ሳሉ ሞቱ። ታቪታ ከተባለው ስፍራ የተነሳው ሌላ አፍሪካዊ ሻድራክ ሚሊዋ ወደ ማዕከላዊ ኬንያ ተጓዘ። ክሩጎያ የተባለው ስፍራ ከሰፈረው የመጀመሪያው የቤተ ክርስቲያን ሚሶናውያን ማህበር ሚሶናውያን ቡድኑ ጋር ተገናኝቶ ነበር። ይህ ሰው ሕይወቱ ውስጥ ካለስፈችበት እስከ አስራ ዘጠኝ ስልሳዎቹ ዓመተ ምህረት የመጀመሪያው ዓመታት ድረስ እዚያው በመኖር እጅግ ትልቅ እና ፍሬያማ የሆነችው የኩኩዮዎች ቤተክርስቲያን በአካባቢው መስርቷል። ከመጀመሪያዎቹ አፍሪካውያን ክርስቲያኖች ብዙዎቹ ታላላቅ መንፈሳዊያን ነበሩ። የማሳይ ክርስቲያንና የአፍሪካ ኢንላንድ ሚስዮን ቤተክርስቲያን አባል የነበረው ሞሎንኬቲ ኦሊ ሲምፕሊ የተባለ ሰው ወደ አሜሪካ ሄደ። መጽሐፍ ቅዱስ ኮሌጅ በመግባት ስለ እግዚአብሔር ቃል ይበልጥ ለማወቅ ስል በ1909 ዓመተ ምህረት ከብቶቹን ሁሉ ሽጧል። ከ1910 ዓ.ም በኋላ የወንጌል መልእክት በኬንያ ብዙ አዳዲስ ስፍራዎች የተስፋፋ ሲሆን አንዳንድ አዳዲስ ሚስዮኖችም ወደ አገሪቱ ገብተዋል። ለምሳሌ በ1911 ዓ.ም የአፍሪካ ኢንላንድ ሚስዮን ቪክቶሪያ ሐይቅ አተገብ የኒያካቻኒ ጣቢያ ከፈተ። በ1912 ዓመተ ምህረት በኬንያ የመጀመሪያው የማቶዲስት አገልጋይ የነበረውና የፓኮሞ ጎሳ አባል የሆነው ቄስ ጆሴፍ ጃራ ከሞኮፖም ወደ ከሞምባሳ ወደ ሜሩ በእግር በመጓዝ የመጀመሪያውን የሜቶዲስት ሚስዮን ጣቢያ በአካባቢው መሰረተ። በዚሁ አመት አመተ ምህረት በጳንጠቆስታዊ የእግዚአብሔር ጉባኤ ቤተ ክርስቲያን የተባለ ሚስዮንን የመጀመሪያ ጣቢያውን ኒያንጎሪ የተባለ ስፍራ ላይ ከፈተ። በ አስራ ዘጠኝ አስራ አራት ዓመተ ምሕረት ጆሀና ኦዋሎ የተባለ ሰው የኖሚያ ሉኦ ሚስዮን ምዕራብ ኬንያ ውስጥ በአቋቋመ ጊዜ የመጀመሪያው ነጻ ወይም ተገንጣይ ቤተ ክርስቲያን ኬንያ ውስጥ ተመሠረተ። የኖሚያ ሉኦ ቤተ ክርስቲያን በአሁኑ ጊዜ ኬንያ ውስጥ የለች የመጀመሪያው ዘመናዊ ቋሚ የኬንያ ካቶሊካዊ ሚስዮን ጣቢያ የተቋቋመው በ1890 ዓ.ም ምረት ሞምባሳ ውስጥ የመንፈስ ቅዱሳውያን አባው በተባለው ቡድን ነበር። ሞምባሳ ውስጥ የመንፈስ ቅዱሳውያን አባው በተባለው ቡድን ነበር። የመንፈስ ቅዱስ አባው አባላት በ1891 ዓ.ም ምረት ቮያ ጠገብ ቡራ በተባለ ስፍራ የሚስዮን ጣቢያ የከፈቱ ሲሆን በ1899 ዓ.ም ምረት ከናይሮቢ ባስተመራብ ልሙሩ በተባለ ስፍራ ደርሰው ነበር። የውካምባ ሀገር የታሰሰው በ1907 ዓ.ም ምረት ሆኖ የካባ ሚስዮን ጣቢያና የማቸኮስ ወረዳ የትምህርት ቤት ስራ የተጀመረው ደግሞ በ1913 ዓ.ም ነበር። የመጀመሪያው የዓለም ጦርነት በተጀመረበት በ1914 ዓ.ም ምህረት የመንፈስ ቅዱሳውያን አባው ሚስዮኖች ኡከምባኒ በተባለው ስፍራ በኩኩያዎች መካከል ቡራ ሚዋንዳ፣ ታይታ በተባለ ስፍራና በባህር ዳርቻው በብዙ ስፍራዎች ነበሩ። ዩጋንዳ ክርስትና ወደ ዩጋንዳ የመጣው ዳሊታንጊተን ሙፍታና ሂነሪ ስታሊን በተባሉ ሰዎች አማካይነት እንደነበር ተመልክተናል። የመጀመሪያዎቹ የቤተ ክርስቲያን ሚስዮናውያን ማህበር አባላት ንጉስ ሙቲሳ ዋና ከተማ ውስጥ በ1877 ዓመተ ምህረት የሚስዮን ጣቢያ አቋቋሙ። የካቶሊክ ሚስዮን በ1879 ዓመተ ምህረት ንጉስ ሙቲሳ ግቢ ደረሰና ስራ ለመጀመር ፍቃድ ጠየቀ። የቤተ ክርስቲያን ሚስዮናውያን ማህበር አባል አሌክሳንደር ማኪ ካቶሊኮች ምንም አይነት ክርስቲያናዊ ስራ ወደ ሌለባቸው ስፍራዎች ሄደው ስራ እንዲጀምሩ አሳሰባቸው። እነሱ ግን ሐሳቡን ሳይቀበሉ ቀሩ። ንጉስ ሙትሳም እዚያ እንዲሰፍሩ ለካቶሊኮች ፈቀደላቸው። ብዙም ሳይቆይ ንጉስ ሙቲሳና የቡጋንዳ ህዝቦች በሁለት የእምነት ክፍሎች ትምህርት ትምህርቶች ግራ ተጋቡ። የካቶሊኮች ወደ ስፍራው መምጣት የወንጌል መልእክት እንዲስፋፋ ከመርዳት ይልቅ ግራ መጋባትና ጥላቻን በመፍጠር እንቅፋት ሆነ። ንጉሱና አለቆቹ በታህሳስ ወር በ1879 ዓ.ም ሁለቱንም የክርስትናና የእስልምና እምነቶች በግልጥ በመካድ ለአባቶቻቸው እምነት ታማኞች እንዲሆኑ አውጀው ምሶናውያኑ ህዝቡን እንዳያስተምሩና ህዝቡም ምሶናውያኑን እንዳይጎበኙ አዘዙ። የአረብ ነጋዴዎች ወደ አገሪቱ በብዛት በመግባትና በመታወቅ ላይ ነበሩና ንጉስ ሙቲሳ በሐምሌ ወር 1880 ዓ.ም ሙስሊም መሆኑን በአዋጅ አሳወቀ። ይህም ሆኖ በጣም አመዛዛኝ መሪ ለመሆንና የአረብ ሐሰተኛ ወሬዎች እንዳያታልሉት በማሰብ ህዝቡ የማይን የማኪን ኢንዱስትሪ የኢንዱስትሪ ወይም የሙያ ትምህርት ስልጠና መከታተል እንዲችሉ ነጻነት ሰጣቸው። ለማካይ የነበረው አክብሮት ታላቅ ነበር። ከምዕራፍ 26 ቀጥሎ ያለ ሁለተኛ ክፍል ነው። ምሶናውያኑ እንዲያስተምሩና እንዲሰብኩ በ1880 ዓመተ ምህረት እንደገና ሲፈቀድላቸው ተሊኮውን ለመፈጸም ሙከራ ጀመሩ። መጋቢት 18 ቀን 1882 ዓመተ ምህረት በተካሄደው በመጀመሪያው የእንግሊዝ ሚስዮን የጥቅምት የጥምቀት ሥነ ስርዓት አምስት ወጣቶች ተጠመቁ። በዚያን ዕለትና በህዳር 1884 ዓመተ ምህረት መካከል 88 ሰዎች ይህን ስርዓት ፈጽመዋል። የሮም ካቶሊኮች ወደ እምነታቸው የመጡት ሰው ብዛት ከዚህ እንደሚልቅ ይናገራሉ። ይህ ነገር ለአረቦች ጥላቻ ይበልጥ ስላጋለጣቸው ከጥምቀት አስከ ጥቅምት 1882 ዓመተ ምህረት እስከ ሐምሌ 1885 ዓመተ ምህረት ድረስ ባለው ጊዜ ስፍራቸውን ትተው ከሀይቁ ባስተደቡብ ወዳለው ስፍራ ሄዱ። የካንተንበሪው ሊቀ ጳጳስ በ1884 ዓ.ም ምረት ጄምስ ሃንጊተን ኖኒን ማእከሉ ቡጋንዳ ውስጥ ለሆነው የምስራቃዊ ኢኳቶሪያል አፍሪካ አውራጃ ቤተ ክርስቲያን ጳጳስ አድርጎ ሾመው። እርሱም በጥር ወር በ1884 ዓ.ም ሞምባሳ ደረሰና የቤተ ክርስቲያን ምሶናውያን ማህበር አባላት እንዳደረጉት በተንጋኒካ በኩል ከመሄድ ይልቅ በኬንያ በሚያቋርጠው ቀጥተኛ መንገድ ወደ ቡጋንዳ ሄደ። ጳጳሱ ሃንጊቶን ከምስራቅ በኩል ወደ ቡጋንዳ ድንበርግ በቀረበ ጊዜ ያኔ የነበረው አዲስ ንጉሥ ሚዋንጋ ፍርሃት አደረበትና አስገደለው ዘየክት ብሎም ቡጋንዳ ውስጥ በነበሩት ክርስቲያኖች ለስደት አስነሳ። በዚሁ መሰረት ንጉስ ሰርዋንግ ካኩምባኒ፣ ኩምባና ሉጋላማ የተባለው ስፍራ የቤተ ክርስቲያን ሚስዮናውያን ማህበር አባላትን ሰውነታቸው በስለት ተቆራርጦ ወደ እሳት እንዲጣሉ በማድረግ አስገደላቸው። ስለዚህ ጥር 30 ቀን 1885 ዓመተ ምህረት የተገደሉ እነዚህ ሶስት ሰዎች የመጀመሪያዎቹ የጎዩ የዩጋንዳ ክርስቲያን ሰማዕታት ሆኑ። ንጉስ ሚዋንጋ በግንቦትና በሰኔ ወራት በ1886 ዓመተ ምህረት በአገዛዙ ውስጥ አሰቃቂ የተባለውን ስደት አዘዘ። የፕሮቴስታንትም ሆኑ የሮም ካቶሊክ ክርስቲያኖች እየተያዙ በእሳት እንዲቃጠሉ ተደረገ። ማኪይ ይህን ስደት በሚቀጥሉት ቃሎች ገልጦታል። በመጀመሪያ በዋና ከተማይቱ የሚገኙ ክርስቲያኖች ተያዙ። አስራ ሁለት ያህል ሰዎች በአንድ ጊዜ ታረዱ። ብዙዎቹ በጦር እየተወጉ ተገደሉ። ሌሎቹም በአገሪቱ የተለያዩ ክፍሎች ተገደሉ። ሰላሳ ሁለት ሰዎች በአንድ ትልቅ የእሳት ነበልባል ከነ ሕይወታቸው ተቃጠሉ። በኢየሱስ ክርስቶስ ባላቸው እምነት ምክንያት ሕይወታቸውን የሰጡ እነዚህ ሰዎች የዩጋንዳ ሰማዕታት በመባል ይታወቃሉ። ማኪይ ንጉሥ ሚዋንጋ ሊገድለው ስለፈለገ በሐምሌ ወር አስራ ስምንት ሰማኒያ አራት ሰማኒያ ሰባት ዓመተ ምሕረት ቡጋንዳን ለቆ መሄድ ግድ ሆነበት። ሰሜን ተንጋኒካ ውስጥ ናሳ ተባለ ስፍራ የቤተ ክርስቲያን ሚሶናውያን ማኅበርን ጣቢያ ካቋቋመ በኋላ በ1890 ዓ.ም ተመረተ በትኩሳት ህመም ሞተ። ከ1887 ዓ.ም ተመረተ እስከ 1890 ዓ.ም በነበረው ጊዜ በቡጋንዳ ታላላቅ የፖለቲካ ለውጦች ተደረጉ። ንጉሱ ሙዋንጋና ወንድሞቹ መንግስቱን ለመቆጣጠር እርስ በርሳቸው ውጊያ ገጠሙ። ወንድማማቾቹ እያንዳንዳቸው በተለያዩ ቡድኖች ይደገፉ ነበር። ሙስሊሞች አንዱን ወገን፣ ፕሮቴስታንቶችና ካቶሊኮች ደግሞ ሌላውን ደገፉ። ይህ ሲሆን ሳለ ከፓቴኑል ካፒቴን ሉጋርድ በሚባል አዛዥ የሚመራ የእንግሊዝ ንጉሣዊ አገዛዝ የምስራቅ አፍሪካ ኩባንያ ቡጋንዳ ደረሰና ትኩረት የሳበ አዲስ ኃይል ሆነ። በመጨረሻም በ1894 ዓመተ ምህረት ሰኔ ወር ታላቁ የእንግሊዝ መንግስት ዩጋንዳን በሞግዚትነት የሚያስተዳድራት መሆኑን ግልጥ አደረገ። ይህም የፖለቲካው ውጊያ በሰላም እንዲያበቃና የወንጌል ስራም እንዲቀጥል የሚያስችል ሁኔታ ፈጠረ። በዚህ ጊዜ የፕሮቴስታንት ሚስዮን በፖለቲካው ግንባር ጸጥ ብልም፣ በመጋቢት ወር 1896 ዓ.ም 6905 የተጠመቁ ክርስቲያኖች እንደነበሩት ከነዚህም ውስጥ 1335ቱ የቅዱስ ቁርባን ተካፋይ አባላት እንደሆኑ የመሰረተ እምነት ትምህርት የሚከታተሉም ደግሞ 2591 መሆናቸውን፣ እንዲሁም አንባቢ ሰራዊት አርሚ ኦፍ ሪደርስ የሚባሉ ለመጠመቅም ሆነ ከመሃይምነት ለመላቀቅ የሚፈልጉትን ጨምሮ ሃምሳ ሰባት ሺ ሶስት መቶ ሰማንያ ሰዎች እንደነበሩት አሳወቀ። የቤተ ክርስቲያን ምስዮናውያን ማኅበር የታማኝነት ስራዎች ውጤቱ የዩጋንዳ ቤተ ክርስቲያን መመስረቷ ነው። ቤተ ክርስቲያኒቱ ከመነሻው አንስቶ ራሷን የምትደግፍና ወንጌልን የምታውጅ ነበረች። የቡጋንዳ አብያተ ክርስቲያን በአብዛኛው ራሳቸውን የሚያስተዳድሩ እና የሚደግፉ የራሳቸውን አደረጃጀት ያበጁ የአገሪቱ ተወላጅ ሰራተኞችን ደሞዝ የሚከፍሉ ነበሩ። የበላይ አካሉ ሲኖድ የሆነ የሚመናን ጉባኤ አደረጃጀት ከፍተኛውን ድርሻ አፍሪካውያን ወስደው መደራጀት ጀመረ። ቡጋንዳዎች ሚሲዮናዊ ተግባራትን በታላላቅ ትጋት የሚፈጽሙ መሆናቸውን አረጋገጡ። ድርጅታቸው ከአንድ ጊዜ በላይ እምነቱን ለጎረቤት ነገዶች አስታውቋል። የክርስቲያን መልእክት ሌሎች በማስፋፋት ለሌሎች በማስፋፋቱ ረገድ አውሮፓውያኑ ተባበሯቸው። በዚሁ መሠረት ወደ ክርስትና በቡድን የሚለወጡ ሰዎችን ማየት ተጀመረ። ከአንድ ትውልድ ዕድሜ ባነሰ ጊዜ ውስጥ የፕሮቴስታንትን ክርስቲያኖች በቤተ ክርስቲያን ምሶናውያን ማህበር አማካይነት በሚያስደንቅ ፍጥነት አደጉ። የተጠመቁ ሰዎች ቁጥር በ1914 ዓመተ ምሕረት 98447 ደርሶ ነበር። ከ1894 ዓመተ ምሕረት በኋላ የሮም ካቶሊክ ሚስዮን በፍጥነት አደገ። የነጭ አባው የተባለው ማህበር ከእንግሊዝ ከመጣውና የሚልሂል ሂል አባው አባው ከተባለው ጋር በመተባበር ብዙ የሚስዮን ጣቢያዎችን ዩጋንዳ ውስጥ አቋቋሙ። እንደ ቤተ ክርስቲያን ምሶናውያን ማህበር እነሱም ትምህርት ቤቶችን ከፍተዋል። ቢሆንም በ1914 ዓ.ም ተመረተ የነበራቸው ተማሪዎች የቤተ ክርስቲያን ምሶናውያን ማህበርን አንድ ሶስተኛ ብቻ ነበሩ። ካቶሊኮች በ1914 ዓ.ም ወደ እነርሱ እምነት የተለወጡና ከመቶ 35 ሺህ የሚበልጡ ሰዎች ዩጋንዳ ውስጥ እንዳሏቸው ይናገሩ ነበር። ዩጋንዳ በ1914 ዓመተ ምህረት አፍሪካ ውስጥ ጠንካራና ትልቅ የሮም ካቶሊካዊት ቤተክርስቲያን የሚገኝባት ቀደምት አገር ነበረች። ኢትዮጵያ ኢትዮጵያ ከ1878 እስከ 1914 ዓመተ ምህረት ለወንጌል መልእክት አስቸጋሪ አገር ሆኗ ቆይታለች። ከ1878 ዓመተ ምሕረት በፊት የነበረው የሮም ካቶሊክ ሚስዮናውያን ስራውን እዛ ቢጀምርም ወደ እምነቱ የተለወጡ ሰዎች ቁጥር ጥቂት ነበር። ከሮማውያን ሚስዮን ውጪ የነበሩና በ1880ዎቹ አብሲኒያ ውስጥ ለመስራት የሞከሩ ሁለት ሚስዮናውያን ምንም ውጤት አላገኙም። ከ1881 እስከ 82 ዓመተ ምህረት ወደ ኦሮሞዎቹ መጥቶ የነበረው የስዊድን ሚሲዮን በሱዳን በኩል ወደ አገሪቱ ለመግባት ሞክሮ ነበር። የሚሲዮኑ አባላት በአባይ ወንዝ መስመር በካርቱም 576 ኪሎ ሜትር ፋማካ ወደ ተባለውና በሱዳንና በአቢሲኒያ ድንበር ላይ ወዳለው ስፍራ ለመድረስ ቢችሉም አገሪቱ በጣም የተናጋች ሆና ስላገኟት ወደ ካርቱም ተመለሱ። ቆይቶ ደግሞ የሩሲያ ኦርቶዶክስ ሚስዮን ኢትዮጵያ ውስጥ ለመስራት ሞከረና ከኦርቶዶክስ ቤተክርስቲያን ጋር ለመስማማት ሳይችል ቀረ። በ1914 ዓመተ ምሕረት ኢትዮጵያ ውስጥ የበላይነቱን ስፍራ የያዘችው የኮፕቲክ ወይም የኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። የፕሮቴስታንትና የሮም ካቶሊካዊት አብያተ ክርስቲያን በምድሪቱ ላይ የሚከናወኑትን የወንጌል ስራ ገና ደካማ ነበር የሚያከናውኑት የወንጌል ስራ ገና ደካማ ነበር። ሱዳን ደቡብ ማዕከላዊ ሱዳን ውስጥ የካቶሊክ ሚስዮን የተከፈተው በ1873 ዓመተ ምህረት ዳንኤል ኮሞቦኒ በተባለው ሰው አማካኝነት ነበር። በ1883 ዓመተ ምህረት ግን መሐመድ አህመድ የተባለ ሰው የሙስሊሞች መሲህ ነኝ ብሎ ሱዳን ውስጥ በመነሳት በማንኛውም የውጭ ዜጋ ላይ አመጽ አስነስቶ ይመራ ጀመር። በዚሁ መሰረት የካቶሊክ ሚስዮናውያን በማሂዲ በመሐመድ አህመድ የተያዙና ሶስት እስር ቤት ሶስት እስር ቤት እንዳሉ ሞቱ። ከ1883 እስከ 1896 ዓመተ ምህረት በነበረው ጊዜ ማሂዲ ሱዳንን ከሌላ እምነት በመከላከል ተከታዮቹ በሙሉ በጥብቅ የእስልምና ሕጎች እንዲኖሩ አዘዘ። በ1896 ዓ.ም የግብጽና የእንግሊዝ ጦር ማሂዲን ድል አደረገና የቅኝ ግዛት መንግስት ካርቱም ውስጥ ተመሰረተ። አዲሱ የቅኝ ገዢ መንግስት ሙስሊሞችን እንዳስቆጣ በመጠንቀቅ ክርስቲያኖች ሚስዮናውያን ሰሜን ሱዳን ውስጥ ካሉ ተረቦች መሃል እንዳይሰሩ ከለከለ። በአገሪቱ ደቡብ ክፍል ግን አ ከአፍሪካውያን ጋር ለመስራት ነፃ ነበሩ። በ1990 በ1900 አመተ ምህረት የአሜሪካ ፕሬስቢቴሪያኖች ሱዳን ውስጥ ስራ ጀመሩ። በ1906 የመጀመሪያዎቹ የቤተ ክርስቲያን ሚሶናውያን ማህበር አባላት በዩጋንዳ ወሰን በኩል ደቡብ ሱዳን ገቡ። የቤተ ክርስቲያን ሚሶናውያን ማህበር በ1914 ዓ.ም ምረት አምስት የሚሲዮን ጣቢያዎች ደቡብ ሱዳን ውስጥ ነበሩት። ጥያቄዎች አንደኛው ጀርመን ምስራቅ አፍሪካ ውስጥ ይሰሩ የነበሩ ሶስት የጀርመን ሚስዮን ማህበሮችን በመጥቀስ የሰሩባቸውን አጠቃላይ አገሪቱ ክፍሎች ይግለጡ። ሁለተኛ የአፍሪካ ኢንላንድ ሚስዮን ተንጋኒካ ውስጥ ስራ የጀመረው መቼ ነበር? እንዴት ነው ይህ የሆነው? ሶስተኛ የመጀመሪያው ኬንያዊ የክርስቲያን ሰማዕት ማን ነው? የተገደለው በማንና ለምን ነበር? አራተኛ የፒተር ካምረን ስካትን ቀዳሚ የህይወት ታሪክ ባጭሩ ይግለጡ። አምስተኛ የዩጋንዳ ሰማዕታት እነማን ነበሩ? ለምንድን ነው የተገደሉት? ስድስተኛ የዩጋንዳን ቤተ ክርስቲያን እድገት ባጭሩ ያስረዱ። ሰባተኛ የሚሲዮናውያን ስራዎች በኢትዮጵያ እጅግ በዝግታ ያደጉበት ምክንያት ምን ነበር? ስምንተኛ ፕሮቴስታንት ሚስዮናውያን ስራ የጀመሩት በየትኛው የሱዳን ክፍል ነው?